የዲደብልዩ ዜና አመሰግናለሁ ዮሐንስ። ጤና ይስጥልኝ አድማጮች፣ ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ። የኮንጎ ዲሞክራሲያዊ ሪፐብሊክ መንግሥት በሩዋንዳ መንግሥት እንደሚደገፍ ከሚነገርለት የኤም 23 አማጺ ቡድን ጋር የተኩስ አቁም ስምምነት ተፈራረመ። የተኩስ አቁሙ ባለፈው ወር አሜሪካ ዋሽንግተን ውስጥ የተደረሰውን የሰላም ስምምነት አካል ነው ተብሏል። የእስራኤል ወታደሮች የእርዳታ ምግብ በመጠባበቅ ላይ በነበሩ ፍልስጤማውያን ላይ በከፈቱት የሩምታ ተኩስ በትንሹ 32 ሰው የተገደሉም። የፍልስጤማውያኑ ታጣቂ ቡድን ሐማስ በበኩሉ እስራኤል በጋዛ ጊዜያዊ ተኩስ አቁም በማድረግና ታጋቾችን ለመልቀቅ የተደረሰውን ስምምነት አግዳለች ሲል ከሷል። ለሰብዓዊ እርዳታ የሚደረግ ገንዘብ የገንዘብ ድጋፍ መቋረጡን ተከትሎ ከ11 ሚሊዮን የሚልቁ እርዳታ ጠባቂ ስደተኞች ላይ አደጋ ማንዣ በቡን የተባበሩት መንግስታት ድርጅት አስጠነቀቅም። የእርዳታ ተደራሽነት ስጋት ተደቅኖባቸዋል የተባሉ ስደተኞች ቁጥር ያለፈው ዓመት በመንግስታቱ ድርጅት ከቀረበው የእርዳታ ጠባቂ ስደተኞች ቁጥር አንድ ሶስተኛው ነው ተብሏል። የለንደን ከተማ ሜትሮፖሊታን ፖሊስ ለታገደውና የፍልስጤማውያን አክሽን ለተሰኘው ቡድን አጋርነት በሀገሪቱ ፓርላማ ፊት ለፊት ለስ ለሰልፍ የተሰበሰቡ ቢያንስ 55 ሰዎች በቁጥጥር ስር መዋሉን አስታወቀም። ለንደን ዛሬ ባስተናገደችው የዳይመንድ ሊግ ውድድር ኢትዮጵያውያኑ አትሌቶች ጉዳፍ ጸጋይና መዲና ኢሳ በየተወዳደሩባቸው ርቀቶች አሸነፉም። ዜናውን በዝርዝር የኮንጎ ዲሞክራሲያዊ ሪፐብሊክ መንግስት በሩዋንዳ መንግስት እንደሚደገፍ ከሚነገርለት የኤም 23 አማጺ ቡድን ጋር የተኩስ አቁም ስምምነት ተፈራረመ። የተኩስ አቁሙ ባለፈው ወር አሜሪካ ዋሽንግተን ውስጥ የተደረሰ የሰላም ስምምነት አካል ነው ተብሏል። ሶስት ወራት የፈጀውና አድካሚው የኮንጎ አድካሚው ስምምነት የኮንጎ መንግስትና የአማጺ ቡድኑ የተኩስ አቁም ድርድር በመጨረሻም ፍሬ አፍርቶ ዛሬ ቃጣር ዶሃ ውስጥ ተፈርሟል። በስምምነቱ ሁለቱም ተፋላሚ ኃይሎች በኃይል ተጨማሪ ቦታዎችን ለመያዝ የሚደረግ ሙከራን ጨምሮ ከጥላቻ ፕሮፓጋንዳ እንዲቆጠቡና ወደ ዘላቂ የተኩስ አቁም ስምምነት እንዲያመሩ ቃል መግባታቸውን የፈረንሳይ ዜና አገልግሎት ዘግቧል። የአፍሪካ ህብረት ስምምነቱን ወሳኝ ነው ሲል አሞካሽቶ በምስራቅ የዲሞክራሲያዊ ሪፐብሊክ ኮንጎና ሰፊው የታላላቅ ሐይቆች አካባቢ ዘላቂ ሰላም ደህንነትና መረጋጋት ለማስፈል ለሚደረገው ጥረት ትልቅ ምዕራፍ ነው ብሏል። ከሦስት አስርት ዓመታት በላይ ተንሰራፍቶ የቆየው የምስራቅ ኮንጎ ግጭት በሺዎች የሚቆጠሩትን ለሞት በመቶ ሺዎች የሚቆጠሩትን ደግሞ ከቤት ንብረታቸው አፈናቅሎ ብርቱ ሰብአዊ ቀውስ አስከትሏል። በዚህ ዓመት ተጠናክሮ ብቅ ያለው የኤም 23 አማጺ ቡድን በማዕድን በበለጸገው ምስራቃዊ ኮንጎ ዲሞክራሲያዊት የጎማ ከተማን ጨምሮ የአካባቢውን በርካታ ከተሞች በቁጥጥር ስር መዋሉም ተከትሎ በኮንጎ ዲሞክራሲያዊት ሪፐብሊክና በሩዋንዳ መንግስታት መካከል ከፍተኛ ውጥረት እንዲነግስ አድርጓል። የእስራኤል ወታደሮች የእርዳታ ምግብ በመጠባበቅ ላይ በነበሩ ፊልስጤማውያን ላይ በከፈቱት የሩምታ ተኩስ በትንሹ 32 ሰዎች ተገደሉም። እስራኤል በጋዛ ሰርጥ እያደረሰች ካለው መጠነ ሰፊ ጥቃቶች በተጨማሪ በቦምብ ፍንዳታና ና በቡልዶዘር የታገዘ ህንፃዎችን የማፈራረስ ተግባር ላይ መጠመዷ ተሰምቷል። የእስራኤል ወታደሮች ዛሬ ጠዋት በደቡባዊ ጋዛ ውስጥ በሚገኙ ና በአሜሪካ ድጋፍ የሰብአዊ እርዳታ ማቅረቢያ በሆኑ ለስፍራዎች የከፈቷቸው የሩምታ ተኩሶች ነው ፊልስጤማውያኑ የተገደሉት። በአሜሪካና በእስራኤል መንግስታት ቅንጅት የሰብአዊ እርዳታ ድርጅቱ ባለፈው የግንቦት ወር ስራ ሲጀምር በተባበሩት መንግስታት ድርጅት የሚመራውና ለሐማስ ንጥቂያ የተመቸ ያለውን የእርዳታ ማከፋፈያ ስርዓት ለመተካት ያለመ ነው ብሏል። የተባበሩት መንግስታት ድርጅት ግን ይህንን የቀረበበትን ትችትና ወቀሳ አልተቀበለውም። የእርዳታ ማስተባበሪያ ድርጅቱ ለተራቡ ፍልስጤማውያን የሰብአዊ እርዳታ እያከፋፈልኩ ነው ቢልም የሰርጦ የጤና ባለስልጣናት በእርዳታ ማከፋፈያ ጣቢያዎች እርዳታ ፍለጋ የቀረቡ በመቶዎች የሚቆጠሩ ፍልስጤማውያን ከእስራኤል ወታደሮች በተከፈተባቸው ተኩስ ተገድለዋል ብሏል። ይህ በእንዲህ እንዳለ የፍልስጤማውያኑ ታጣቂ ቡድን ሐማስ እስራኤል በጋዛ ጊዜያዊ ተኩስ አቁም በማድረግና ታጋቾችን ለመልቀቅ የተደረሰውን ስምምነት አግዳለች ሲል ከሷል። እስራኤልና ሐማስ ካለፈው ሁለት ሳምንት አንስቶ በጋዛ የስልሳ ቀናት የተኩስ አቁም ለማድረግና አስር ታጋቾችን ለመልቀቅ ከሚያስችል ስምምነት ለመድረስ ሲደራደሩ ቆይተዋል። ነገር ግን ከሁለት ሳምንት በኋላ ሁለቱም ወገኖች ባነሷቸው ቁልፍ ጥያቄዎች ምክንያት አንዱ ሌላውን በመክሰስ ከስምምነት ሳይደርሱ ቀርተዋል። እስራኤል ሐማስ ትጥቁን ፈቶ የጸጥታ ስጋት መሆኑን እንዲቀርስ ሲጠይቅ፣ ሐማስ በበኩሉ እስራኤል ጦሯን ሙሉ በሙሉ ከጋዛ ሰርጥ እንድታስወጣና በሰርጡ የሰብአዊ ረድኤት ያለ ገደብ እንዲገባ ጠይቋል። የኢዘዲን አልቃሳም ብርጌድ ቃል አቀባይ አቡ ኦባዳ ትናንት አርብ በለቀቁት የቪዲዮ መግለጫቸው እንዳሉት ሐማስ ታጋቾቹን በአንድ ጊዜ የሚመልስና ከአጠቃላይ ስምምነት እንዲደረስ ምክር ሐሳብ እንዳቀረበ ነው ብለዋል። ነገር ግን እስራኤል በድጋሚ አጤናለሁ በሚል ምክር ሐሳቦቹን በሙሉ ውድቅ አድርጋለች ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱን በጊዜያዊነት የማቆም ስምምነት ላይ ከተደረሰ ዘላቂ የተኩስ አቁም ስምምነት ለማድረግ ዝግጁ ነኝ ብለዋል። ለሰብአዊ እርዳታ የሚደረግ ከፍተኛ የገንዘብ ድጋፍ መቋረጡን ተከትሎ ከ11 ሚሊዮን የሚልቁ እርዳታ ጠባቂ ስደተኞች ላይ አደጋ ማንዣበቡን የተባበሩት መንግስታት ድርጅት አስጠነቀቀ። እርዳታ ተደራሽነት ስጋት ተደቅኖባቸዋል የተባሉ ስደተኞች ቁጥር ያለፈው ዓመት በመንግስታቱ ድርጅት ከቀረበው የእርዳታ ጠባቂ ስደተኞች ቁጥር አንድ ሶስተኛው ነው ተብሏል። አዲሱ የመንግስታቱ ድርጅት ሪፖርት እንዳመለከተው በዓለም አቀፍ ደረጃ የተፈናቃዮች ቁጥር እየጨመረ ቢሄድም የገንዘብ ድጋፍ እየቀነሰ መሄዱንና የፖለቲካ ግዴ ለሽነት ተደማምሮ የሰብአዊ ሁኔታው የከፋ እንዲሆን አድርጎታል ብለዋል። በዩናይትድ ስቴትስ እና በሌሎች ሀገራት ይቀርብ የነበረ ከፍተኛ የሆነ እርዳታ መቋረጡ እንደተባበሩት መንግስታት የሕፃናት መርጃ ድርጅት ዩኤንኤችሲአር እና ሌሎች የረድኤት ድርጅቶች ስራ ላይ ክፍተት እንዲፈጠር ማድረጉን የፈረንሳይ ዜና አገልግሎት ዘግበዋል። የመንግስታቱ ድርጅት የሕፃናት መርጃ ድርጅት በዚህ ዓመት በመላው ዓለም ለስደተኞች ሰብአዊ ድጋፍ 10.6 ቢሊዮን ዶላር እንደሚያስፈልገው ገልጾ ከዚህ ውስጥ እስካሁን የተገኘው ግን 23 በመቶ ሆኖ ብቻ ነው ብሏል። ይህ ደግሞ እስከ 11.6 ሚሊዮን የሚደርሱ ስደተኞችና ለመሰደድ የተገደዱ ሰዎች በድርጅቱ በኩል የሚደርሳቸውን ሰብአዊ እርዳታ እንዲያጡ ያደርጋል የሚል ስጋት እንዳላቸው የድርጅቱ የውጭ ጉዳይ ኃላፊ ዶሚኒክ አይዲዴ አስጠንቅቀዋል። ይህ ዶቸቨለ ነው። የለንደን ከተማ ሜትሮፖሊታን ፖሊስ ለታገደውና የፍልስጤማውያን አክሽን ለተሰኘው ቡድን አጋርነት በሀገሪቱ ፓርላማ ፊት ለፊት ለሰልፍ የተሰበሰቡ ቢያንስ 55 ሰዎች በቁጥጥር ስር ማዋሉን አስታወቀም። የከተማዋ ፖሊስ በኤክስ ገጹ እንዳለው ሰልፈኞቹ ባለፈው ወር በጸረ ሽብር ወንጀል ሕግ የታገደውን ቡድን ለመደገፍ ባነሮች ይዘው በፓርላማው ደጃፍ ተሰባስበዋል ብሏል። የፍልስጤማውያን መለያ የሆነውን በጥቁርና ነጭ የአንገት ልብስ የለበሱ በርካታ ሰዎችም በፖሊስ መኪና መወሰዳቸውን ሮይተርስ ዘግቧል። ቀደም ሲል በዚህ ወር መባቻ የተወሰኑ የፍልስጤማውያን አክሽን ቡድን አባላት ብሪታንያ ለእስራኤል የምሰጠውን ድጋፍ በመቃወም ባካሄዱት አመፅ እንግሊዙ የሮያል አየር ኃይል ጦር ሰፈር በኃይል ከገቡና አውሮፕላኖች ላይ ጉዳት ካደረሱ በኋላ የብሪታንያ ሕግ አውጪዎች የፍልስጤማውያን አክሽን ቡድንን አግዶታል። አሁን የፍልስጤማውያን አክሽን ቡድን አባል መሆን እንግሊዝ ውስጥ እስከ 14 ዓመት የሚደርስ እስራት ያስቀጣል። በመጨረሻም ለንደን ዛሬ ባስተናገደችው የዳይመንድ ሊግ ውድድር ኢትዮጵያውያኑ አትሌቶች ጉዳፍ ጸጋይና መዲና ይሳ በየተወዳደሩበት ርቀት አሸነፉ። በአንድ ማይል ርቀት የተወዳደረችው ጉዳፍ ጸጋይ የስፍራውን ክብረ ወሰን በማሻሻል ጭምር አሸናፊ ስትሆን የገባችበት ሰዓትም 4 ደቂ 11 ሰከንድ 88 ማይክሮ ሰከንድ ሆኗል። በውድድሩ አውስትራሊያዊቷ ጄሲካ ሁል ሁለተኛ ስትወጣ አየርላንዳዊቷ ሳራ ሄሊ ሶስተኛ ሆናለች። ኢትዮጵያውያኑ በእርስ በርስ ብርቱ ፉክክር ባደረጉበት የ5000 ሜትር ውድድር ደግሞ መዲና ኢሳ አሸንፋለች። አራት ደቂቃ ከ30 ሰከንድ ከ57 ማይክሮ ሰከንድ የገባችበት ሰዓት ነው። ከመዲና ጋር ብርቱ ፉክክር ያደረገችው ሌላዋ ኢትዮጵያዊት ፋንታዬ በላይነህ በማይክሮ ሰከንዶች ተቀድማ ሁለተኛ ወጥታለች። የገባችበትም ሰዓት አራት ደቂቃ ከ30 ሰከንድ ከ90 ማይክሮ ሰከንድ ሆኗል። በውድድሩ አውስትራሊያዊቷ ሮዝ ጃቪስ ሶስተኛ ስትወጣ፣ ሌላዋ ኢትዮጵያዊት ፉቴን ተስፋይ አራተኛ ሆናለች። ይህ ዶቸቨለ ነው። አድማጮች ዜናውን ለማውቃት ርዕሶቹን አንዳፍታ ላስታውሳችሁ። የኮንጎ ዴሞክራሲያዊ ሪፐብሊክ መንግስት በሩዋንዳ መንግስት እንደሚደገፍ ከሚነገርለት የኤም 23 አማጺ ቡድን ጋር የተኩስ አቁም ስምምነት ተፈራረመ። የእስራኤል ወታደሮች የእርዳታ ምግብ በመጠባበቅ ላይ በነበሩ ፍልስጤማውያን ላይ በከፈቱት የሮምታ ተኩስ በትንሹ 32 ሰዎች ተገደሉ። ለንደን ዛሬ ባስተናገደችው የዳይመንድ ሊግ ውድድር ኢትዮጵያውያኑ ጉዳፍ ጸጋይና መዲና ይሳ አሸነፉ። ዜናው በዚሁ አበቃ። ጤና ይስጥልኝ።